ሀያ ሁለት ዓመታት ያገለገሉበትን ሙያ ዶክተር አረጋዊ ግርማ የሚያዩት ከበርካታ ከመላ ዓለም ከመጡ ሰዎች ጋር የሚያገናኛቸው ሰብአዊ ድልድይ እንደሆነ ሁሉ ነው። እሳቸው ወደሚሰሩበት ጋስተን የቤተሰብ ሕክምና አገልግሎት የሚመጡት ታካሚዎች ደግሞ የበለጠ ሰብአዊነትን፣ ርኅራሄን የሚፈልጉ ናቸው። እኔ በጣም የህሊና እርካታ ይሰጠኛል። ለምን ብትለኝ ለህዝብ ያለኝ ፍቅር ከድሮ ከልጅነቴ የታነጸ ነው እና ከውጭ ሀገር መጥተው ኢንሹራንስ የሌላቸው የውጭ ሰዎች ለምሳሌ ባጋጠመኝ የደቡብ አሜሪካ ሰዎች አክም ያለሁ የአፍሪካ ሰዎች፣ የተለያዩ የአፍሪካ ሰዎች፣ የፓለስታይን ሰዎች፣ የቻይና ሰዎች ኢቭን የራሽያ ፔሸንቶችም አሉኝ እና በጣም ኤክስፖጀሩ ለሰፋ ላለ ነው ያጋለጠኝ ምክንያቱም እነዚህ ሰዎች አክሰስ ወደ ፕራይቬት ወደ ግል ሐኪሞች የመግባት እድል የላቸውም እና እኛ ባለን በተሰጠን መርሆ መሰረት ማንም ሰው የመጣ የመጣ ሰው ኢንሹራንስ ሲኖረው አይኖረው ኢሚግራንት የሆነ ወይም ደግሞ ስራ የሌለው በሙሉ ነው የምንቀበለው እና ለዚህ አገልግሎት በመብቃቴ በጣም ደስ ይለኛል። ዶክተር አረጋዊ ግርማይ እንዲህ በስሜት ተሞልተው የሚናገሩለት ሙያቸው መልሰው እየከፈላቸው ይመስላል። አራት ሺህ አባላት ያሉት የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ የሁለት ሺህ አስራ ዘጠኝ የአውሮፓውያን አቆጣጠር ምርጥ የቤተሰብ ሐኪም ብሎ ሸልሟችኋል። ለዚህ ሽልማት የሚበቁ ሐኪሞች የሚጣሩበት የራሱ ስርዓት አለው። ከሚመርጥባቸው አንደኛ ተመራጮች ኖሚኔት መደረግ አለባቸው። ከዛ ደግሞ ያው ማህበሩ ውስጥ አመራር አለ፣ ቦርድ አለ፣ ኮሚቴዎች አሉ እና እነዚህ የተመረጡ ሰዎች ሰፖርቲንግ የሆነ የድጋፍ ኤቪደንስ እንዲያቀርቡ ይጠየቃሉ ከተጠየቁ በኋላ ኤቪደንሱን በሙሉ መርምሮ በተለይ በሶስት ኮር የሆኑ ኮር ቫሊዩ የሚላቸው ነገሮች አሉ አንደኛው ይሄ ኮምፓሽነት ኬር በጣም ርኅራ የተሞላበት ህክምና የሚሰጥ ሀኪም ሁለተኛው ደግሞ ኮምፕሪሄንሲቭ ኬር የሚሉት ነው ኮምፕሪሄንሲቭ ኬር በጣም አጠቃላይ የሆነ የህክምና አገልግሎት የሚሰጥ ሶስተኛው ሮል ማደል የሚሆን ሮል ማደል በኮሚኒቲ ውስጥ ሮል ማደል ደግሞ ለሌሎች ፕሮፌሽናል የሚል እና በነዚህ ሶስት መለኪያዎች መርምረው ጉልህ ሮል ያላቸው ሐኪሞች ይመርጣሉ እና በእነዚህ መለኪያዎች ተገምግሜ ነው እንግዲህ ለምርጫው የደረስኩት። እንግዲህ ዶክተር አረጋዊ እርስዎ ኢትዮጵያ የተወለዱት ከኢትዮጵያ ነው ወደዚህ ሀገር የመጡት። በተለያዩ ቦታዎች የሚኖሩ ዜጎችም የህክምና አገልግሎትን የማግኘታቸው ሁኔታ በጣም የጠበበ ነው። እርስዎ የተካኑበትን ሙያ የኢትዮጵያ ሕዝብስ መቼ ነው መጠቀም የሚችለው? ያደጉበት የኖሩበት ማህበረሰብስ የሚጠቀምበት እድል ይኖር ይሆን? ወደፊቱ ምን ያስበዋል? አዎ፣ በጣም ደስ እያለኝ እኔ የኢትዮጵያ ሕዝብ ሁል ጊዜ እንዳስታወስኩት ከልቤ ጋር እንደሆነ በጣም ነው ማምነው። በተለይ ይሄ የሰርቪካል ካንሰር በሚባል በሽታ ላይ በጣም ትኩረት አድርጌ ስለሰራ ይህንንም ነገር አገራችንን ለማስፋፋት ሀሳብ አለኝ። አንዳንድ ነገሮችን እያጠና በተለይ በአሁኑ ሰዓት ሩዋንዳ በጣም ትልቅ መሪነት ይዘው በኤችፒቪ በሚባል በሽታ ብዙ ካምፔን እያደረጉ ነው እና እኔም የኢትዮጵያ ሀገሬ ይህንን አይነት ስራ እንድትሰራ በጣም ፍላጎታለኝ። እና ይህ ነገር እየተሰራ ነው ኢትዮጵያ ውስጥ ግን ከነሱ ጋር ሁኜ ይህንን ነገር በስፋት ለብዙ ህዝብ እንዲዳረስ ለማድረግ በጣም ፍላጎት አለኝ። የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ 55 ቅርንጫፎች እንዲሁም 135 ሺህ አባላት ያሉት የዩናይትድ ስቴትስ የቤተሰብ ሐኪሞች ማህበር አባል ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ